የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 7 2015 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች። ዋሽንግተን ዲሲ ስቱዲዮ ተዘጋጅቶ በየ15 ቀኑ ወደ አድማጮች የሚደርሰው የእሁድ ምሽት የመስታወት መሰናዷችንን በመብራት አብረናችሁ የምናመሸው ጽዮን ግርማና ስመኝሽ የቆየነን በምሽቱ ዝግጅታችን ራስን ማጥፋት የአይምሮ ጤና ቀውስ ውጤት ነው። ወደ ራስ ማጥፋት የደረሱበት መንገድ ዋናው ግራ የመጋባት ቦታ ላይ ነበርኩኝ በዛ ሰዓት ላይ እንግዲህ ያው እኔ የሚታየኝ ሌላው ማይታየው፣ እኔ የሚሰማኝ ሌላው የማይሰማው በጣም ከባድ ጭለማ ክፍል ውስጥ ገብቼ ነበር፣ በሀሽሹ ምክንያት ማለት ነው። ራሱን ማጥፋት ብዙ ጊዜ ከኋላ ረጅም ታሪክ ይኖረዋል፣ እንደ ባለሙያ የምናየው እሱን ነው። እንግዲህ አንድ ሰው ራሱን አጠፋ ሲባል በሰማንያ እስከ ዘጠና በመቶ የሚሆኑ ጊዜ የሆነ አይነት ያልታከመ የአእምሮ የስነ ልቦና ችግር እንዳለበት ነው እንደ ባለሙያ የምንረዳው። ነው የሰማችኋቸው ራሱን ለማጥፋት ሞክሮ የተረፈውን ወጣት ሄኖክ አካለ ወርቅና የአእምሮ ጤና ሐኪምና አርምሞ የተሰኘ የማሰልጠኛ ማዕከል ባለቤት ዶክተር ኤልያስ ገብሩን ነው። ኢትዮጵያ ውስጥ ራሳቸውን የሚያጠፉ ሰዎች በተደጋጋሚ መሰማታቸውን ተከትሎ ሰዎች ራሳቸውን ለምን ያጠፋሉ? በሚል ሀሳብ ዙሪያ ሰፋ ያለ ዝግጅት አሰናድተናል። አብራችሁን እስከ ምሽቱ አራት ሰዓት ከዘለቃችሁ ሙሉን ታዳምጣላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ ለዓለም ዜናዎቹ ጽዮን ግርማ በድጋሚ መጥቻለሁ። አልሸባብ ትላንት ቅዳሜ በሶማሊያ ማዕከላዊ ሂር ሸበሌ ግዛት ባደረሰው የቦምብ ጥቃት አስራ አምስት ሰዎች ሲገደሉ ከ ሀምሳ በላይ መቁሰላቸውን የሶማሊያ ባለስልጣናት ተናግረዋል። ከሞቃዲሾ በስተ ሰሜን ሁለት መቶ ሀያ ኪሎ ሜትር ርቀት ላይ በምትገኘው ቡሎባርዴ ከተማ ውስጥ የተጠመደ አጥፍቶ ጠፊ የመኪና ቦምብ አስራ አንድ ሰው መሞቱን የአይን ምስክሮችና የሕክምና ተቋም ኃላፊዎች ተናግረዋል። አጥፍቶ ጠፊ ቦምቡ በኤስዩ መኪና ላይ የተጠመደ አንድ አሽከርካሪ ቦምቡን ለማፈንዳት ወዳቀደበት ቦታ ከመድረሱ በፊት ጥቃቱን ለመከላከል ከሞከሩ የጸጥታ ኃይሎች ተተኩሶበት የነበረ ቢሆንም በፖሊስ ጣቢያና የአፍሪካ ሕብረት የሰላም አስከባሪ ኃይል ካምፕ አቅራቢያ ፈንጂዎቹን ማፈንዳቱን የአይን ማኞች ለቪዮኤ ገልጸዋል። የአይንማኞቹ በፍንዳታው አስራ አንድ ሰዎች መሞታቸውንና ከ ሀምሳ በላይ ደግሞ መቁሰላቸውን ተናግረዋል። ይህ በእንዲህ እንዳለ ከሞቃዲሾ በስተ ሰሜን አንድ መቶ ስልሳ ኪሎ ሜትር ርቀት ላይ በምትገኘው ጃላላቂስ ከተማ በሶማሊያ ወታደራዊ ካምፕ አቅራቢያ በመኪና ላይ የተጠመደ ቦምብ ፈንድቶ አራት ሰው መገደሉን የአይንማኞች ተናግረዋል። ሁለቱም የጃላላቅሲና የቡሎ ባርዴ ከተሞች በሸበሌ ወንዝ ዳርቻ ላይ የሚገኙ ጠቃሚ የንግድና የእርሻ ከተሞች ሲሆኑ በሂራን ግዛት ውስጥ ሁለተኛና ሶስተኛ ትላልቅ ከተሞች ናቸው። ከተሞቹ ላለፉት አስር ዓመታት በአልሸባብ ግዛት ውስጥ የነበሩ ሲሆን የሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ አልሸባብን ከቀጠናው ለማጥፋት ሙሉ ጦርነት ካወጁ በኋላ ህዝቡን በማስተባበር አካባቢዎቹ ከአልሸባብ ለማጽዳት እየሰሩ ነበር። በዚህም የአካባቢው ሰዎች ማስፈራሪያና ተደጋጋሚ ጥቃት ከአልሸባብ ይገጥማቸው ነበር። ባለፈው ዓመት በጥቅምት ወርም በእነዚህ ከተሞች ድልድዮች ላይ ተነጣጥሮ በተፈጸሙ ተመሳሳይ የሽብር ጥቃት በትንሹ ሀያ አንድ ሰው ተገድሏል። በኔፓል ዛሬ የመንገደኞች አውሮፕላን ተከስክሶ ስልሳ ስምንት ሰው መሞቱን የሀገሪቱ የሲቪል አቪዬሽን ባለስልጣን አስታወቀ። ፓካራ አየር ማረፊያ አቅራቢያ የደረሰው ይህ አደጋ በትንሿ ሂማሊያ ሀገር ውስጥ ላለፉት ሶስት አስርት ዓመታት ከታየው እጅግ አስከፊ ነው ተብሏል። የየቲ አየር ንብረት የሆነው ይህ አውሮፕላን ሰባ ሁለት ሰዎችን አሳፍሮ ከዋና ከተማዋ ካትማንዱ ወደ ፓካሃራ በመበረር ላይ የነበረ ሲሆን ከአደጋው በኋላ በአካባቢውን የቃኙ የነፍስ አድን ሰራተኞች ስልሳ ስምንት አስክሬኖችን አግኝተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩሲያ ትላንት ቅዳሜ በዩክሬን ደቡባዊ ምስራቅ ዲምፕሮ ከተማ ላይ በፈጸመችው አዲስ የሚሳይል ጥቃት ሀያ ሰው ሲገደል ህጻናትን ጨምሮ ሰባ ሶስት ሰው መቁሰሉን እንዲሁም ባለ ዘጠኝ ፎቅ የመኖሪያ ህንጻ ሙሉ ለሙሉ መውደሙን የክልሉ አስተዳዳሪ ቫለንቲን ሬዝኒቼንኮ ተናግረዋል። በሊቪቭ ኢቫኖ ፍራንኪቪስክ ና ኦዳሳ ክልሎች እንዲሁም ካርኪቭ እና ኪየቭ ከተሞች በሩሲያ በተተኮሱ ሚሳይሎች ጥቃቶች ምክንያት መሰረተ ልማቶች ተጎድተዋል። በፍርስራሹ ውስጥ ያሉትን ሰዎች ቁጥር እስካሁን አለመታወቁን የገለጹት የዩክሬን ፕሬዚዳንት ቮለዲሚር ዘለንስኪ እንዳለመታደል ሆኖ የሟቾች ቁጥር አሁንም እየጨመረ ነው ብለዋል። በሚሳይል ጥቃቱ የዩክሬን የተለያዩ ከተሞች መሰረተ ልማቶች በመውደማቸውም ሀገሪቱን የአደጋ ጊዜ ውስጥ እንድትገባ አድርጓታል። በመጨረሻም ቻይና ከኮቪድ-19 ጋር በተያያዘ መረጃዎችን ይፋ እንድታደርግ ከዓለም የጤና ድርጅት ተማጽኖ ቀረበላት። ድርጅቱ ዛሬ ባወጣው መግለጫ ቻይና ከኮቪድ-19 ጋር በተያያዘ የሚደርሰውን ጉዳት በተመለከተ ተጨማሪ መረጃዎችንና አህዞችን ይፋ ማድረጓን እንድትቀጥል ጠይቀዋል። የዓለም የጤና ድርጅት ይህንን ተማጽኖ ያቀረበው የቻይና መንግስት ከታህሳስ ወር መጀመሪያ ጀምሮ ከኮቪድ ወረርሽኝ ጋር በተያያዘ 60 ሺህ ሰዎች መሞታቸውን ይፋ ካደረገ በኋላ ነው። ቻይና ከኮቪድ 19 ጋር በተያያዘ የተጎጂዎችን ትክክለኛ አሀዝ ይፋ አታደርግም በሚል ወቀሳ ይቀርብባታል። የቻይና ኮሚኒስት ፓርቲ የኮቪድ 19 ወረርሽኝን ለመከላከል የወጡ ክልከላዎችን ካነሳ በኋላ በቻይና መንግስት ይፋ የተደረገ የመጀመሪያው ቁጥር ሲሆን ከዚህ የዓለም የጤና ድርጅት ዛሬ ባወጣው የተማጽኖ መግለጫ ትክክለኛ ቁጥር በየጊዜው ይፋ መደረጉ ስለ ወረርሽኙ የተሻለ ግንዛቤ እንዲኖር ያስችላል ብሏል። እንዲህ አይነት መረጃ ለድርጅቱና ለህዝብ ይፋ መደረጉ መቀጠል እንደሚኖርበትም ማሳሰቢያ ሰጥቷል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የእሁድ ምሽት የመስታወት ዝግጅቶቻችን ጋር አብራችሁ ቆዩ። በሀያ ሁለት፣ በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ሀምሳ ሰባት ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር ሰባት ሁለት ሺ አስራ አምስት አመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። እያስተናገድ ናችሁ ያለ ነው ደግሞ እኔ ጽዮን ግርማ ና አጠገቤ ያለችው ባልደረባዬ ስመኝሽ የቆየ ወይም ሊሊናት፣ በሁለተኛው አጋማሽ ከሚቀርበው ዝግጅታችን ቀንጨብ አድርገን እናስደምጣችሁ አሁን እንኳን በህግ አምላክ ብለሽ አላፊ አግዳሚው ሊዳኝሽ ቀርቶ መንግስት ጋር ሄደሽ ጉዳት ደርሶብኛል እና ፍትህ እፈልጋለሁ ብለሽ ሄደሽ ፍትህ እየተገኘ እንዳልሆነ እኔ አይደለሁም የኢትዮጵያ መሪ ሳይቀሩ ጠቅላይ ሚኒስትሩ በተደጋጋሚ የመሰከሩት ነገር ነው። እና ሀገራችን ውስጥ አሁን በህግ አምላክ ብለሽ የሚሰማ ሰው የማግኘት እድልሽ በጣም የመነመነ ነው። የሰማችኋቸው አቶ ሙሉጌታ አረጋዊ ይባላሉ። የህግ ባለሙያ ናቸው። በህግና ስርዓት ላይ የሚያጠነጥን በህግ አምላክ የተሰኘ ተከታታይ የቴሌቪዥን ድራማ ድርሰት ጽፈዋል። በቅርቡ በአርትስ ቴሌቪዥን ስለሚቀርበው ስለዚሁ ስራቸው የምሽቱ እንግዳ ሆነው ከኛ ጋር ያመሻሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም በቀጥታ ማዳመጥ ትችላላችሁ። በፕሮግራማችን ላይ የሚኖራችሁን አስተያየቶች ደግሞ በፌስቡክ ገጻችን አት ቪኦኤ አምሀሪክ ልታደርሱን ትችላላችሁ። የትዊተር መገኛችን ደግሞ ሀሽታግ ቪኦኤ አማሪክ ነው። በተጨማሪም በዋትሳፕ የስልክ መስመራችን ሁለት ዜሮ ሁለት ሁለት አምሳ አንድ ሰላሳ አምስት ዜሮ አምስት ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። ወደ ቀዳሚው ዝግጅት ከማለፋችን በፊት ሲሆን ለሁድ ምሽት የመጀመሪያውን የመስታወት ፕሮግራም ሙዚቃ ግብዣ ብናስደምጣቸው፣ ስ ማን ነው መራጭ? እኔ ከዲህ በኩሉ አዲስ የሙዚቃ አልበም ላይ ልድረስሽ የተሰኘውን መርጫ አለሁ። ልድረስሽ እንደ ግጥም ላፍልቅሽ እንደ ዜማ አለም አጀብ ያለው ፍጹም ያልተሰማ። ወደ ሙዚቃው ልድረስሽ እንዳግጠ ላፍልቅሽ እንዳዜማ አለም አጀብ ያለው ፍጹም ያልተሰማ እንዳዋፋ go down now now more

I'm በእውነትም ጥሩ ለእሁድ የሚሆን ሙዚቃ መርጠሻል ጽዮን እንግዲህ ዲበ ኩሉ ልድረስሽ የሚለውን የሰማ ነው ሙሉ አልበሙን ብዙ ሰዎች ወደውታል አንቺም እንደምትወጁ ተስፋ አድርጋለሁ ጋብዤሻለሁ ተቀብያለሁ ግብዣውን አሁን ወደ እለቱ አብይ ዘገባችን እንለፍ ራስን ማጥፋት የአእምሮ ጤና ቀውስ ውጤት ነው ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የተለያዩ ሰዎች ራሳቸውን ስለ ማጥፋታቸው በተደጋጋሚ በተለያዩ ማህበራዊ ሚዲያዎች ላይ ይሰማል። እንግዲህ ማህበራዊ ሚዲያው ከቀደመው ጊዜ የበለጠ መረጃዎችን እንድንሰማ ማድረጉ እንዳለ ሆኖ ራስን ማጥፋትን በተመለከተ ጥናት ያጠናው የኢትዮጵያ ሕክምና ማህበር ኢትዮጵያ ውስጥ በየዕለቱ ሰላሳ ሰዎች ራሳቸውን እንደሚያጠፉና በዚህም ምክንያት ቢያንስ አንድ መቶ ሀምሳ ሰዎች ቀሪ ህይወታቸውን የሚወዱትን ሰው ራሱን በማጥፋቱ በሚያስከትለው መዘዝ ጥላ ስር እንደሚያሳልፉ አመልክቷል። እንግዲህ ሲሆን ይህ ማለት በወር ወደ ዘጠኝ መቶ ሰዎች ራሳቸውን ህይወታቸውን ያጠፋሉ ማለት ነው። ይሄ በጣም ትልቅ ቁጥር ነው። አንቺም ይህንን መነሻ አድርገሽ ነው ለመሆኑ ሰዎች ራሳቸውን እስከ ማጥፋት የሚያደርሳቸው ምክንያት ምንድን ነው የሚለውን ጥያቄ ይዘሽ በዚህ ውስጥ ያለፉ እንዲሁም ደግሞ ባለሙያዎችን አካተሽ ለመስራት የተነሳሹ። ምን አይነት እርዳታስ ማድረግ ይቻላል የሚለው ጥያቄ ቁልፍ ይመስለኛል። ከዚህ ቀደም ራሱን ለማጥፋት ሞክሮ በህክምና እርዳታ የተረፈን ወጣትና ባለሙያ የሚያነጋገርሽው አንች አንቺ ነሽ ልክ ብለሻል። እንግዲህ የመጀመሪያ ያናገርኩት በህክምና እርዳታ የተረፈው ወጣት ሄኖክ አካለ ወርቅ ይባላል። ሌላው ባለሙያ ደግሞ ደግሞ የአይምሮ ጤና ሐኪምና አርምሞ የተሰኘ የማሰልጠኛ ማዕከል ባለቤት የሆኑትን ዶክተር ኤልያስ ገብሩንም በጉዳዩ ላይ ጭምር ያነጋግራቸዋለሁ ሁለቱ የሰጡት ሀሳብ ለአድማጮቻችን ጠቃሚ መረጃን ይሰጣልን ብለን እኛ ለዛሬ አሰናርተነዋል። ወደ አንቺ ዝግጅት እንለፍ። ሄኖክ አምዴ አካለ ወርቅ ተወልዶ ያደገው አዲስ አበባ ውስጥ ነው። የመጀመሪያና ሁለተኛ ደረጃ ትምህርቱንም ሊሴ ገብረ ማርያምና ግሪክ የተሰኙ የግል ትምህርት ቤቶች ተምሯል። ወላጆቹ እሱንና ወንድሙን ያሳደጓቸው በፍቅርና በእንክብካቤ ነው። ሆኖም ሄኖክ ከልጅነቱ ጀምሮ ሌሊት እንቅልፍ በሚነሱ በሚያስጨንቁና በሚረብሹ ስሜቶች አይምሮ እረፍት ያጣ ነበር። ሄኖክ እንደሚለው ወላጆቹ ይህን ችግር ቢያስተውሉትም ትኩረት ሰጥተው ግን ወደ እርዳታ አልወሰዱትም። እንቅልፍ መተኛት አልቻልኩም ብዬ ስል ያው ቤተሰብ አይ ፍራቻ ስለሆነ ነው፣ አይ የሚያልፍ ነገር ነው ብሎ ችላ ብሎ የሚታለፍ ነገር አለ። እንግዲህ በዛ ጊዜ አባቴ በተደጋጋሚ ለብዙ ዓመት ፍራቻ ውስጥ ስለነበርኩኝ ከእናቴ ጋር ተመካክሮ እንግዲህ ለምን ሳይኮሎጂስት አናሳየውም ቻይልድ ሳይኮሎጂስት እናሳይና መፍትሄ እንፈልግለት ብሎ ሀሳብ አቅርቦ ነበር። እናቴ ደግሞ በመንፈሳዊም ሳይት ደግሞ እናቴ እንዳለችው በመንፈሳዊ ሳይት ለምንድን ነው ይሄ ልጅ በዚህ ዕድሜው መንፈሱ የተረበሸው እንቅልፍ የሚያጣው የሚለውን መፍትሄ መገኘት ይችል ነበር። ሄኖክን በልጅነት እድሜው ሰላም ያሳጣው አስፈሪና አስጨናቂ ስሜት እንዲሁም በዚህ ምክንያት የደረሰበት እንቅልፍ የማጣት ችግር እያደገ ሲመጣ በሌሎች ሱሶች ተተካ። ለዚህ ደግሞ ሄኖክ እንደ ምክንያትነት የሚጠቅሰው የሚወዳቸው እናትና አባቱ ትዳር መፍረስ ነው። ማንም ሰው ቤት ውስጥ ችግር አለ። ማንም ሰው ቤት ውስጥ ጭቅጭቅ ሊኖር ይችላል። አባትና እናት ላይስማማ ይችላል። ግን እኛ እኔም ወንድሜም በዛ ሰዓት አለመቀበል አለ። ለምሳሌ አሁን ሲጨቃጨቁ ካየን እንዳላየን መሆን፣ ችግር አለ ብለን ካለን እንደሌለም መሆን ዲናይል ማለት ነው። በቃ ምንም ነገር የለም ብለን ያለፍናቸው ብዙ ነገሮች ነበሩ። ግን በኋላ ላይ ወደ ውሳኔው ሲመጣ ባልና ሚስት ሲፋታ መሀል ላይ ልጅ ነው የሚጎዳው። በዛ ሰዓት ላይ ያው መቼ ሰው ካልተስማማሩ ለመኖር በግድ መኖር አይቻልም። ግን የነበርኩበት እድሜ እኔና ወንድሜ የነበርንበት እድሜ ትንሽ ከባድ እድሜ ስለነበር ወደ አሜሪካን ሀገር እንድንሸጋገር አስበን ስለነበር ያው ረብ ተረብሸን ነበር። ወንድሜም በራሱ መንገድ አሳልፎታል። እኔም በራሴ መንገድ አሳልቼዋለሁ። በቤተሰባችን ውስጥ ይፈጠራል ብሎ ያልጠረጠረው ፍቺ ያስደነገጠው ሄኖክ መደበቂያውን በተለያዩ እንደ የአልኮል መጠጥና አደንዛዥ እፅዎች የመሳሰሉ ሱስ አስያዥ ንጥረ ነገሮች ውስጥ አደረገ። ሆኖም ከሚያስጨንቁት ሀሳቦችና የሚረብሹት ስሜቶች ለመላቀቅ የመረጠው ሱስ ግን በጊዜ ሂደት ወደ ስነ ልቦና ስብራትና ተስፋ መቁረጥ አምርቶ በመጨረሻ ራሱን የማጥፋት ሙከራ አደረገ። አንድ ሰው ዝም ብሎ ከመሬት ተነስቶ ራሱን ለማጥፋት አይሞክርም ወይም ደግሞ አይወስም። በእኔ የተፈጠረው እንግዲህ ከሱስ ጋር የተገናኘ ስለሆነ በጣም ብዙ ሱስ ይጠቀም ነበር። ከችግሮች ችግሮችን መርሳት በጣም መጠጥ ውስጥ ነበርኩኝ። ብዙ አይነት ውዥብር ውስጥ ነበርኩኝ። በዛ ሰዓት የምጠቀማቸው ሀሽሾች አእምሮ ውስጥ የሚፈጥሩት ኢምባላንስ አለ። መወሰን የምፈልጋቸውን ነገር በስትክክሉ አላስብም። ልቆጣ እችላለሁ፣ ሰው ክብር ላሳጣ እችላለሁ። በዛ ሰዓት እኔ ሳልሆን ሱሱ ሌላ አይዴንቲቲ አምጥቶብኛል ማለት ነው። ስለዚህ ወደ ራስ ማጥፋት የደረስኩበት መንገድ እኔ የሚታየኝ ሌላው የማይታየው እኔ የሚሰማኝ ሌላው የማይሰማው በጣም ባድ ጨለማ ክፍል ውስጥ ገብቼ ነበር፣ በሀሽሹ ምክንያት ማለት ነው። ስለዚህ ያንን ነገር በጣም ግራ የተጋባ ቦታ ላይ ስለነበርኩኝ ነው ያንን ውሳኔ ላይ ደረስ የምችለው። ሄኖክ እግዚአብሔር ቀንህ አይደለም ስላለኝ ከሞታ ተረፈኝ ይላል። ራስን የማጥፋት ሙከራው ከሽፎ በህክምና ድጋፍ ስለ መትረፉ ሲያወራ ነገር ግን ልክ እንደ ሄኖክ ሁለተኛ ዕድል ያላገኙ በተለያዩ ምክንያቶች የአእምሮ ጤና መቃወስ አጋጥሟቸው እርዳታ ባለማግኘታቸው ራሳቸውን ያጠፉና እስከ ወዲያኛው ያሸለሙ በርካቶች ናቸው። ከቅርብ ጊዜ ወዲህ ሰዎች ራሳቸውን ስለማጥፋታቸው በተለያዩ የማህበራዊ ሚዲያዎች ተደጋግሞ ይሰማል የኢትዮጵያ ህክምና ማህበር ከዓመት በፊት ባጠናው ጥናት መሰረትም ኢትዮጵያ ውስጥ በየቀኑ ሰላሳ ሰዎች ራሳቸውን ያጠፋሉ ለመሆኑ ሰዎች ራሳቸውን የሚያጠፉት ለምንድን ነው ዶክተር ኤልያስ ገብሩ የአእምሮ ጤና ሐኪም እና አዲስ አበባ ውስጥ የሚገኝ አርምሞ የተሰኘ የማሰልጠኛ ማዕከል ባለቤት ሲሆኑ በአእምሮ ጤና ዙሪያ አምስት መጽሐፎችን አሳትመዋል። ራሱን ማጥፋት ብዙ ጊዜ ከኋላው ረጅም ታሪክ ይኖረዋል ወይም ረጅም የአእምሮ ጤና ላይ የሚካሄድ ሂደት ይኖረዋል እና እንደ ባለሙያ የምናየው እሱን ነው እንግዲህ አንድ ሰው ራሱን አጠፋ ሲባል በሰማኒያ እስከ ዘጠና በመቶ የሚሆኑ ጊዜ የሆነ አይነት ያልታከመ የአእምሮ የስነ ልቦና ችግር እንዳለበት ነው የምንረዳውና ዳታዎችም የፒዲሞሎጂካል ዳታዎችም የሚያሳዩ። የኢትዮጵያ ሕክምና ማህበር ጥናት ራስን ማጥፋት በተለያዩ ምክንያቶች ሊደርስ እንደሚችል ይዘረዝራል። በግል ህይወት ውስጥ የሚደርሱ ሁነቶች፣ ከማህበረሰብ መነጠል የመሳሰሉ ማህበራዊ ክስተቶች ወይም በአካባቢ የሚከሰቱ እንደ ኢኮኖሚያዊ ወይም ፖለቲካዊ ጉዳዮች ራስን ለማጥፋት የሚያደርስ የአእምሮ ህመም መከሰት ምክንያት ሊሆኑ ይችላሉ በዚህም ምክንያት ይላሉ ዶክተር ኤርሚያስ ራስን ማጥፋት በማንኛውም የኑሮ ደረጃ ላይ ያለ ሰው ላይ ሊከሰት የሚችል መሆኑን ያሰምሩበታል የአእምሮ ህመም ሀብት ምናምን አይለይም አንዱ መረዳት ያለብን ነገር አሁን የአእምሮ ህመም ሲባል ወይ ደግሞ በጣም የሚጨናነቅ ስራ ያለው ሰው ብቻ የሚመስላችኋሉ። እና ልክ እንደ ስኳር፣ እንደ ካንሰር፣ እንደ ማንኛውም ነገር ማንኛውም ሰው ላይ ሊከሰት ይችላል። ስና መጀመሪያ ሰው ማወቅ ያለበት ያ ነው። እኔ ሊ አይችልም የሚል ሰው መኖር የለበት። እኛን ጨምሮ ሁሉም ሰው ለአእምሮ ህመም ሪስክ አለው ወይም የአእምሮ ህመምተኛ የመሆን እድል አለው። ሄኖክ ከራሱ ልምድ በመነሳት አንድ ሰው የራስ ማጥፋት ውሳኔ ላይ የሚደርሰው የደረሰበት የአይምሮ መቃወስ እርዳታ ሳያገኝ ከቁጥጥር ውጪ ሲሆን መሆኑን ያስረዳል። ራስን ለማጥፋት የሚደረሰው ራሳችን ስንስት ነው ራሳችን ሚኒንግ አይደንቲቲያችን ሰረሳ የእግዚአብሔር እንግዲህ እኔ ክርስቲያን ስለሆንኩኝ እንደ ክርስቲያን የእግዚአብሔር ልጅ መሆኔን እስከ ራስ ድረስ ደርሼ ነበር። ስለዚህ በዛ ሰዓት ራሴን ስላልነበርኩኝ ነው ያንን ነገር የሚቀርቁት አብዛኛው ኬስም ላይ የአይደንቲቲ ክራይሲስ የሚባለው ወይም ደግሞ የራስን ማንነት ማጣት ሲመጣ ወይ ራስን መጣል ሲመጣ ነው እንደዚህ አይነት ኬሶች የሚመጡት አብዛኛው ነገር ከልጅነት የሚመጣ ባህሪ እያደግን እያደግን ስንመጣ አብሮን የሚያድግ መንፈስ አለ የጭንቅ መንፈስ ሆነ የመርበትበት ሆነ የምን ሆነ ዋቴቨርትስ most of the time, in most cases, በልጅነት የሚመጣ ነገር ነው፣ ግን በዛ ሰዓት ላይ አንድ ሰው ራሱን ለማጥፋት ሲሞክር ያንኑ ጊዜ ነው ሰው የሚያየው። እንዴ እንዴት አላየነውም ይሄንን ነገር እንዴ? ይሄ ነገር እንዴት አልሰማነውም? እንደዚህ እንደሚሰማውን ያላውቅም ነበር የሚሉ ብዙ አሉ። ግን ያንን ነገር በጣም ብዙ ስር ስለሰደደና ብዙ ዓመት ስላለፈ ነው እንጂ ክትትል ከተሰጠው ከልጅነት ጀምሮ ለምንድን ነው ቅዠት ያለበት ትሄዶች መፍትሄ ይፈለጋል ይታለፋል። ከታደገ በኋላ ምንድን ነው መፍትሄው? እንዲህ ስቴፕ ባይ ስቴፕ ሁሉም ነገር ቤተሰብ ሆነ ጓደኛ ሆነ ዙሪያችን ያለ ህብረተሰብ ሆነ እየተያየን ብንሄድ ጥሩ ነው። ዶክተር ኤርሚያስም የሚያስረዱት ይህንኑ ነው፣ ራስ ማጥፋት በአንድ ጊዜ የሚደረስ ውሳኔ አለመሆኑን ልክ አሁን አንድ ሰው ታይፎይድ ቢይዘው ጉንፋን ቢይዘው ሌላ አካላዊ ህመም ቢይዘው ሆስፒታል እንደሚሄደው የአእምሮ ህመም ሲይዘው አይሄድም ኢትዮጵያ ላይ። ስለዚህ እኛ ጋር ሲደርስ ህመሙ ቆይቶ ቆይቶ ቆይቶ ረጅም ጊዜ ተብላልቶ መጨረሻ ደረጃ ላይ ሲደርስ ነው የሚመጣው። ሱሳይድም በዋናነት እንደዚህ አይነት ኢምፕሊኬሽን አለ። ሰው ወዲያው ዲፕሬሽን እንደሆነ ወዲያው ራሱን ወደ ማጥፋት ሀሳብ ላይገባ ይችላል። ነገር ግን ካልታከመ በጊዜ ሂደት እየባሰ እየባሰ እርዳታውን ቴራፒውን ካላገኘ የባሰ ሄዷ መጨረሻ ኮንስኬንስ ወይም አውትካም ዊል ቢ ኮሚቲንግ ሱሳይድ ማለት ነው ዶክተር ኤርሚያስ በጊዜ ህክምና ባለማግኘት ምክንያት ራስን ወደ ማጥፋት ሊከቱ የሚችሉ የአይምሮ ህመሞች መረበሽ ድብርት ሱስ የሚያስይዙ ነገሮችን አላግባብ መጠቀምና የመሳሰሉት መሆናቸውን ይገልጻሉ የኢኮኖሚ ጉዳይ ሊኖር ይችላል ሊኖሩ ይችላል። ቤት ውስጥ የሚያጋጥሙ ስትራሶች ሊኖሩ ይችላሉ። ምሳሌ ባልና ሚስት መሀል ያለ የሚወዱትን ሰው ማጣት በመለየት ሊሆን ይችላል፣ በሞት ሊሆን ይችላል። በጣም ከባድ ስብራቶች አሉ። ልክ አካላዊ ስብራቶች እንዳሉ ሁሉ ማለት ነው። መኪና እግራችን ቢደጫን እግራችን ይሰበራል አይደለ? ልክ እንደዛ ሁሉ እንወደውን ሰው ስናጣም ኢንሳይድ ያለው ስትራክቸራችን ይሰበራል። ስለዚህ ይህ አስብራት በራሱ ወደ ዲፕሬሽን ሊመራን ይችላል። ከዛ ውጪ የተለያዩ እንደ አልኮል ያሉ ሰብስታንሶችም የራሳቸው አስተዋጽኦ ያመጥሉ ወደ ዲፕሬሽን መሄድ ማለት ነው። አገር አቀፍና ዓለም አቀፍ ችግሮች በተበራከቱበት ዓለም የሚኖሩ ወጣቶች ከችግሮቻቸው ለመሸሽ የመጀመሪያ መደበቅ አድርገው የሚመርጡት ሱስ አስያዥ ንጥረ ነገሮችን ነው። ሄኖክ ይህ በተለይ አዲስ አበባ ውስጥ አስፈሪ ሁኔታ ላይ ደርሷል ሲል ስጋቱን ያጋራል። በአሁኑ ሰዓት ኢትዮጵያ ውስጥ በጣም በጣም በጣም አስፈሪ ጊዜ ነው። ለምን በጣም ብዙ ብዙ ሀሽሾች ገብተዋል። ኢትዮጵያ ውስጥ ብዙ ተጠቃሚ አለ። እኔ ያንን ሀሽሽ በመጠቀሜ እና በማብዛቴ ነው ከራሴ ጋር ተጣልቼ ግራ ተጋብቼ ወደ ራስ ማጥፋት የደረስኩት። እሱ ነው ምክንያቱ። ግን በዛ ሰዓት ያን ሁላ ነገር ስጠቀም እኔ ራሴ ላይ ተስፋ አልቆርጥም፣ እግዚአብሔር እኔ ላይ ተስፋ አልቆረጥም ነበር። ስለዚህ ሁሌ የምናገረው ነገር ለሰው እና ለህዝቡ ካላስፈላጊ ነገር መራቅ ባይርቁም እግዚአብሔር ካጠገባቸው እንዳለና እስከ መጨረሻው ድረስ ለእኔ እንደታገለው እንደሚታገልላቸው እንግዲህ ክርስቲያን ስሉንኩኝ አምናለሁ ለእነሱም አምናለሁ። ይህ ብቻ አይደለም ዶክተር ኤልያስ በስፋት በሀገር ደረጃ የሚከሰቱ እንደ ኮቪድ-19 ወረርሽኝ፣ የኑሮ ውድነት፣ ስራ አጥነት የፖለቲካ ለመረጋጋትና ጦርነት የመሳሰሉ ችግሮችም ለግለሰቦች አይምሮ ጤና መቃወስ ምክንያት እንደሚሆኑ ያሰምሩበታል። ከውጭ ያለ ማንኛውም ነገር ውስጣችንን አፌክት ያደርጋል፣ ውስጣችን ውስጥ ያለ ማንኛውም ደግሞ ነገር ውጫችንን አፌክት ያደርጋል። ስለዚህ በአንድ ጦርነት የሚወደውን ሰው የተገደለበት የቆሰለ የሚወዳት ሰው ስትደፈር ያየ እንደዚህ አይነት ሰው አእምሮ ተጋላጭነቱ በጣም ስለዚህ ከጦርነትና ከሌሎች ነገሮች ጋር ደግሞ አብረው የሚመጡ ሌሎች የአእምሮ ሕመሞች አሉ። እንደ ፖስት ትራውማቲክ ስትረስ ዲስኦርደር የምንላቸው እነሱ ደግሞ ሲከሰቱ አብረው ዲፕሬሽንንም ይዘው ያመጣሉ፣ ሱሳይዳሊቲ የሚያመጡ ይችላሉ ማለት ነው። ስለዚህ እንደዚያ ነገሮች የራሳቸው ኮንትሪቢሽን አላቸው። ሄኖክ አሁን ከደረሰበት የአእምሮ ጤና መታወክ አገግሞ ያለፈበትን ፈተና የሚያሳይ እንዲሁም ስለ አእምሮ ጤና ግንዛቤ የሚያስጨብጥና መንገዶችን የሚያመላክት ወደ ራስ መመለስ የተሰኘ መጽሐፍ ጽፎ አሳትሟል። የዩቲዩብ ገጽ በመክፈትም ተሞክሮዎቹን ያጋራል። ባለሙያዎችንና ሌሎች የህይወት ልምዳቸውን የሚያካፍሉ ግለሰቦችን ያነጋግራል። በአንድ ወቅት ህይወቱን ሊያጠፋ የነበረ ወጣት እንዴት እዚህ ሊደርስ ቻለ? እንግዲህ እግዚአብሔር ይመስገን፣ እኔ እናቴም፣ አባቴም፣ ወንድሜም፣ ቤተሰቦቼም ዙሪያ በሙላ ያሉት ይህንን ህመም ከአስጉት ጀምሮ ሰፖርት አርገውኝ ደግፈውኝ መስማት የሌለብኝን ነገር ሸፍነውልኝ፣ በቤተሰቦቼ ትዕግስት፣ በቤተሰቦች መረዳት፣ ታጋሽነት እና ደግሞ ሙሉ ለሙሉ ደግፈውኝ፣ የኔ ግን ቤተሰቦች አምነውበት ነው የመጀመሪያውን አንድ ኮፒ እያሳተሙልኝ። ስለዚህ የቤተሰብ መረዳት፣ የቤተሰብ መታገስ ያስፈልጋል። በመንፈሳዊ ዓለም ደግሞ ያው ትንሽ ጠንከር ብዬ ወደ እግዚአብሔር ጠጋ ብዬ የራሴንም ንስሀ አባት ይዤ ንስሀ አባቴንም እያማከርኩ ሳይካትሪስቴንም እያማከርኩ ህብረተሰቡንም እያማከርኩ ቤተሰቦችንም እያማከርኩ ነው ያለው። ከቤተሰብ ድጋፍ ጎን ለጎን ሌሎችም ሰዎች ራስን ወደ ማጥፋት ደረጃ ከመድረሳቸው በፊት ምን አይነት እርዳታ ማግኘት አለባቸው ለሚለው ጥያቄ ዶክተር ኤልያስም መልስ አላቸው። እንግዲህ መጀመሪያ ማወቅ ነው ዲፕሬሽን የአእምሮ ህመም እንዳለ። እርዳታ ፈልጎ ከመጣ አንድ ሰው በጣም ትልቁን ስቴፕ ሄዷል። ስለዚህ ያን አድርጎ ከመጣ ዘን ኢትዝ አፕ ቱ ዘ ፕሮፌሽናል ማለት ነው። ፕሮፌሽናል ከደፍረሰ ኮዙ ከታወቀ ፊፍቲ ፐርሰንት ኦፍ ዘ ፕሮብለም ሶልቭድ ነው የሚባለው። በመድኃኒት የሚታከሙ ሰዎች ይኖራሉ። በሳይኮቴራፒ የሚታከሙ ሰዎች ይኖራሉ። የስነ ልቦና ህክምና ኮምባይንድ ደግሞ አድርገን መድኃኒትም ስነ ልቦና ህክምና ማብሮ የሚፈልጉ ሰዎች ይኖራሉ። የኢትዮጵያ ህክምና ማህበር ጥናትም ሆነ ሌሎች በርካታ ጥናቶች እንደሚያሳዩት የአእምሮ ጤንነት ችግር ያለባቸው ሰዎች ተገቢውን እርዳታ በጊዜ ካገኙ ሊሻላቸውና ሙሉ ለሙሉ ሊያገግሙ ይችላሉ። ለዚህ ደግሞ ሄኖክ ምስክር ነው። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ፣ ዋሽንግተን ዲሲ ስመኝሽ፣ እንግዲህ በጣም ጥሩ ዝግጅት ነበር። በተለይ ደግሞ ባለሙያውንም በዚህ ውስጥ ያለፈውንም ወጣት ይዘሽ መምጣትሽ ጥሩ ያስተምራል የሚል እምነት አለኝ። በዚህ ጉዳይ ላይ በተከታታይም ሌሎች ባለሙያዎችንም ይዘሽ በመምጣት ለአድማጮቻችን ለወጣቶችም ጠቃሚ ሀሳብ እንደምታካፌ እንደምታጋርኝ ተስፋ አድርጋለሁ። ልክ ነው። ይሄ በአንዴ ብቻ ተነስቶ የሚቆይ ሀሳብ አይደለም። ማህበራዊ ችግሮችን የሚነካ የተለያዩ የጤና ጉዳይን የሚነካ በተለይ ደግሞ ብዙዎች ግንዛቤ አሁንም የሌላቸው የአይምሮ ጤና ጉዳይን የሚያነሳ በመሆኑ በዚህ ዙሪያ የተለያዩ እንግዶችን እየጋበዝን በድጋሚ የምናነሳው ሀሳብ ይሆናል። አዎ አድማጮች እንግዲህ የዚህንም ዝግጅት ሙሉ ክፍል ቀደም እንዳልነው ዌብሳይታችንን ጎብኙ ብለናል። በነገና በማክሰኞ መካከል ዌብሳይታችን ላይ ፌስቡክ ገጻችን ላይ ብትፈልጉት ታገኙታላችሁ። ሙሉ ድምፁን ከጽሁፍ ጋር እናጋራችኋለን። ከዚያ መከታተል ትችላላችሁ። ተከታትላችሁም ተመሳሳይ ሀሳብ አስተያየት ካላችሁ አጋሩ ልምዳችሁንም የራሳችሁንም ሀሳብ ተሞክሮ ማጋራት ከፈለጋችሁ በእነዚሁ በመገኛ አድራሻዎቻችን ልታጋሩን ትችላላችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት የመስታወት ዝግጅታችንን ነው። አሁን ደግሞ ሙዚቃ የመምረጥ ተራው ያንቺ ነው። ልክ ነው እንግዲህ እኔ ደግሞ ምጋብዘው ተወዳጇን፣ አንጋፋዋን እጅጋየው ሽባባውን ነው ብዙዎች በሚጠሯት ጂጂ ካህኔ የነፍሴ አገልጋይ እንቅልፍ አትተኛም ወይ፣ እያለችው የምትጫወተውን ዜማ ጋብዛለሁ። መቼም ሙዚቃ ለመጫወት እንዲ በጣም ድፍረቱን ቢኖር ይህን አልሞክረውም እንጂ፣ በቃ ሲንቆረቆር ውስጥ ይሰማኛል። ጥሩ ሙዚቃን ይቃበሽ እናዳምጠዋ ስታብራራ ነፍሴ ስታጣ i ለሁድ ምሽት የሚሆን ጥሩ ሙዚቃን መርጠሻል። እንግዲህ አመሰግናለሁ ጽዮን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሁድ ምሽት የመስታወት ዝግጅታችንን ነው። ለሁለተኛው አጋማሽ ወደ ያዝነው ነው ዝግጅታችንን እንውሰዳችሁ በሕግ አምላክ ህግ የሚገዛው ስርዓትና ህግ የሚገዛው ሀገር እንዲኖር ፍላጎቴ ነው ያሉን የህግ ባለሙያው ሙሉጌታ አረጋዊ በህግ አምላክ የተሰኘ ተከታታይ የቴሌቪዥን ድራማ ጽፈዋል አቶ ሙሉጌታ ለብዙ ጊዜ በአሜሪካ ድምፅ ላይ ቀርበው የህግና የፖለቲካ ትንተና በመስጠት እንዲሁም በተለያዩ ውይይቶች ላይ በመሳተፍ ይታወቃሉ ከዚህ ቀደም አብራክ የተሰኘ መጽሐፍ ጽፈው ዋሽንግተን ዲሲ ውስጥ ሃርዋርድ ዩኒቨርሲቲ አስመርቀዋል አሁን ደግሞ በህግ አምላክን ይዘው መጥተዋል። ጽዮን አቶ ሙልጌታን ያነጋገርሻቸው አንቺ ነሽ። ና ወደ ፊልም ድርሰት ምን እንደወሰዳቸው አልጠየቅሻቸውም። ጠይቂያቸዋለሁ። ሊሊ እንደው አቶ ሙልጌታን ለቃለ ምልልስ ጋብዤ የመጀመሪያ ጥያቄ ያደረግኩት አቶ ሙልጌታ በአሜሪካ ድምጽም ሆነ በተለያዩ የመገናኛ ብዙኃን ላይ ቀርበው የህግና የፖለቲካ ትንተና በመስጠት ይታወቃሉና ወደ ድራማው ወደ ቴሌቪዥን ድራማው እንዴት መጡ? ሰሚጠፋዊ ብያቸው ነበር። ስለዚህ ለእሱ ምላሽ ከሚሰጡበት ውይይታችሁን እንጀምር። እኔ የህግ ባለሙያ ደ ሰው በተቻለ መጠን የህግን ፍላጎት ማራመድ ብችል ደስ ይለኛል። እኔ ጠበቃ ሆኜ ሰርቻለሁ። ስለዚህ ጠበቃ ሆኜ በሰራሁበት ሰዓት የደንበኞችን ጉዳይ ነበረ ወደፊት ለማራመድ ነበር ጥረት ሳደርግ የነበረው የህግ አስተማሪ ሆኜ አውቃለሁ። የህግ አስተማሪም ሆኜ የሰራሁት የተማሪዎችን የህግ እውቀት እንዲዳብርና የህግ ፍላጎት አሁንም ወደ ፊት እንዲራመድ። ምክንያቱም ህግ የሚገዛው ስርዓት ህግ የሚገዛው ሀገር እንዲኖር ፍላጎቴ ነው። በዛ ሴንሱ ልክ አንድ ሰው እንደኔ ያለ ግለሰብ ህግ የተማረ ማለት ነው። በዚህ ሴንሱ ለሀገር ማበርከት የሚችለውን እንግዲህ እየኖርኩ ነው አደለ፣ በህይወት አለ አደል፣ ሰው በተቻለ መጣን በህይወት እስካለው ድረስ የህብረተሰቡ አካል ነኝ፣ እና በህብረተሰቡ አካልነቴ በበኩሌ በግሌ ማድረግ የምችለውን አስተዋጽኦ የማረግ ግዴታ አለብን ብቻ ብዬ አስባለሁ። ሰዓት የማድረግ ችሎታውም አለኝ እያስባለሁ እና የቻልኩትን ያህል ኮንትሪቢዩት በማድረግ ራሴን አስደስታለሁ። በቅድሚያ በሁለተኛው ደረጃ ደግሞ ህብረተሰቡ በእኔ አስተዋጽኦ የሆነ ጥቅም የሚያገኝ ከሆነ ደግሞ ጥሩ በሚል ነው እንግዲህ እስካሁን ስንቀሳቀሰ ነበረው። በህግ አምላክ ምንድነው ያረግኩት? ህግን እንዴት ይበልጥ ህብረተሰቡ ጭንቅላት ውስጥ ሊሰርጽ ይችላል እንዴት ህብረተሰቡ ባህል ውስጥ ገብቶ የህብረተሰቡ የባህል አካል ሆኖ ህብረተሰቡን በይበልጥ ሊያገለግል የሚችልበት ህብረተሰባችን የተሻለ ሰላም እና የተሻለ ህይወት እንዲኖረው እንዴት ማድረግ ይቻላል? የህግ ሚና ምን ሊሆን ይችላል የሚለው ሁሌ ጭንቅላት የሚያዘው ጥያቄ ስለሆነ ከዚህ በፊት በመጽሐፍ መልክ ሞክሬው ነበረ። ሰው መጽሐፍ የሚያነብ ቁጥሩ እየቀነሰ እንደሄደ ሲገባኝ፣ እንዳልሽው ቅድም እንዳልሽው በሚዲያም በምንም ሲሞክር ቆይቻለሁ በነበረኝ ወይም ባለኝ አቅም አሁን ደግሞ ሰው ሳየው ሶሻል ሚዲያው ላይ በጣም በተለይ ወጣቱ ሶሻል ሚዲያ ላይ ተሳትፎ በጣም እየጨመረ መሄዱን ሳይ፣ ምናልባት በሶሻል ሚዲያው ማለትም በተለይ በዩቱብ እና በቴሌቪዥን የሚተላለፍ እየተዝናና ምንም ሳይቸገር የሚቸቱ ተጠብቆ ምናልባት መልእክት ማስተላለፍ ምንችል እና በህግ ላይ ያለን ግንዛቤ የሚጨምርበት መንገድ አይሚን የተሻለ መንገድ ቢሆን በሚል ነው እንግዲህ በፊልም መልክ ህግ እንዲስከስ ማድረግ የፈለግኩት በቀደም ባሉት ቀናት በሀገር ውስጥ በሚገኙ መገናኛ ብዙኃን አማካኝነት በህግ አምላክን በተመለከተ ቃለ ምልልስ ሲሰጡ አዳምጫ አለሁ እና እንደውሱኑ መደጋገም እንዳይሆንብኝ በሰጧቸው ቃለ ምልልሶች ውስጥ የኢትዮጵያ ማህበረሰብ ከአጼ ኃይለስላሴ ጀምሮ በህግ አምላክ ወይም ደግሞ ለህግ ተገዢ የሆነ እና ህግን ማህበረሰቡ ከሃይማኖትም ጋር ጭምር አያይዞ የሚያየው እንደሆነ ጠቅሰዋል። ይሄ እምነቱ ጠንካራ ነው በዚህ ላይ ያሉት በማህበረሰቡ ለህግ ተገዥ በመሆኑ ላይ ያሉት እምነት ወይም ደግሞ ህግና መንግስትን የሚያያይዝበት እምነቱ ጠንካራ ነው ነበረ። ድሮ ማለት ነው። ድሮ ሰው በህግ አምላክ ሲባል በህግ አምላክ ቆም ከተባለ ይቆም ነበረ። በእኔ እድሜ ሁላ ደርሰበታለሁ። ይቆም ነበረ። ለምሳሌ በኃይለ ስላሴ ዘመነ መንግስት የሆነ ሰው የሆነ ችግር ፈጥሮብሽ ፍትህ ስትፈልጊ መንገድ ላይ በህግ አምላክ ቆም ትዋለሽ። አልቆምም ቢል አላፊ አግዳሚ ሁላ እንዴ በህግ አምላክ እየተባርክ እንዴት አትቆምም? ወራጅ ውሃ እንኳን በህግ አምላክ ተብሎ ሲጠየቅ ይቆማል የሚል ሁላ ትምህርት ቤትም ተምረናል፣ እንደዚህ እንደነበረ የሀገራችን የፍትህ ታሪክ። እሱን ነገር አሁን እያየሁ አደለም። በእርግጥ አሁን እያየን አደለም። አሁን እንኳን በህግ አምላክ ብለሽ አላፊ አግዳሚ ሊዳኝሽ ቀርቶ መንግስት ጋር ሄደሽ ጉዳት ደርሶብኛል እና ፍትህ እፈልጋለሁ ነው ብለሽ ሄደሽ ፍትህ እየተገኘ እንዳልሆነ እኔ አይደለውም የኢትዮጵያ መሪ ሳይቀሩ ጠቅላይ ሚኒስትሩ በተደጋጋሚ የመሰከሩት ነገር ነው። እና ሀገራችን ውስጥ አሁን በህግ አምላክ ብለሽ የሚሰማች ሰው የማግኘት እድልች በጣም የመነመነ ነው። ፖሊስም፣ አቃቤ ህግም፣ ፍርድ ቤትም ስራቸውን በሚገባ እየሰሩ ናቸው ብዬ አላምንም። ስለዚህ ድሮ ህግና አምላክን ሲያገናኝ የነበረ ማህበረሰባችን አሁን ህግና አምላክን እያገናኘ መሆኑ ትጠራጠራለሁ። ማህበረሰባችን በእግዚአብሔር ያለው እምነት አሁንም ጠንካራ ነው ብዬ አስባለሁ። ኦፍኮርስ የድሮውን ያህል ጠንካራ ነው ብዬ አላስብም። ግን ህግንና እግዚአብሔርን የማገናኘት ነገር ግን እየተቀየረ ያለ ይመስለኛል። አሁን በህግ ተስፋ እየቆረጠ ያው በእግዚአብሔር ያለውን ተስፋ ይዞ እየቀጠለ ያለ ይመስለኛል። አንዳንድ ሰዎች በተለይ ባለፉት ጥቂት ዓመታት በኢትዮጵያ የተከሰቱትን ሁኔታዎች በተለያዩ ቦታዎች የተከሰቱትን ሁኔታዎች እንደ ምሳሌ በማንሳት በሚያቀርቧቸው ትንታኔዎች ኢትዮጵያ ውስጥ የኢትዮጵያ ሕዝብ ብለው በጥቅልም የሚያስቀምጡት አሉ። ይሄ እምነቱ ተሸርሽሮ ወይም ደግሞ ይሄ አመለካከቱ ተሸርሽሮ በህግም በአምላክም የመገዛቱ ማህበረሰቡ የመገዛቱን ነገር እያፈረሰ ነው ብለው ያምናሉ። እርስዎ በዚህ ላይ ያሉት እምነት ምንድን ነው? አው በህግ አምላክ የሚለው ባህላችን ወይም በህግ ላይ የነበረን አመለካከት ባለፉት አምሳ ስልሳ ዓመታት ተቀይረዋል ብዬ ነው የማስበው። ምክንያቱም አሁን ሁሉም ነገር ማለት ይቻላል በእውነት የሚያሳዝን ነው። የሆነ ነገር የሆነ ጉዳይ አስፈጽማለሁ ብለሽ የመንግስት መስሪያ ቤቶች ስትሄጂ፣ አሁን ጉቦ መክፈል በቃ ኖርማል ተራ ነገር መታወቂያ ማለት ነው። መታወቂያ ይታይሽ መታወቂያ መንግስት እንድታወቂ አስገድድሻል። መታወቂያን ለማውጣት ቀበሌ ስትሄጂ መከራሽን ነው የምታል። መታወቂያ ለማውጣት በርት ትጠይቂያለሽ። ይህን ያህል መታወቂያ መታወቂያ ታይውሱ ሊዝ ለመክፈል ሊዝ እንግዲህ የመንግስት ገቢ ነው። ገንዘብ ለመክፈል ፋይልሽ ተፋይልሽ ፋይልሽ ተፈልጎ እንዲገኝ የቅድ መክፈል አለብሽ፣ ጉቦ መክፈል አለብሽ። በየቀበሌው ብትሄጅ ምንም ምንም አፍረት የሚባል ነገር የለም። የትም ቀበሌ የሄደች ቸክ ብታደርግ የምታገኘው ነገር ነው እና በዚህ ደረጃ ነው ለፍትህ እና ለህግ ያለን አመለካከት የተሸረሸረው። ይሄ ማንም ሊክደው የሚችል ነገርም አይመስለኝም። ከዚህም አልፎ ከአስተዳደር ችግርም አልፎ እርስ በርሳችን እየተቀዳደልን ነው። ለህግ ብቻ ሳይሆን ለሰው ህይወትም ያለን ቦታ በጣም እየቀነሰ ነው። ይህ የየነው ኢትዮጵያ ውስጥ በዚህ የሚቆጠር ሰው በጦርነት ሲሞት እንደ ቁጥር ነው የምትወስጀዋ። የሰው ቁጥርም አይመስልሽ ይህ አልሞተ ዝም ብሎ ለወሬ እንኳን እየበቃ አደለ። ህግ ያለሽ ክብር እኮ የሚታየው ለሰው ልጅ ባለሽ ክብር። ሰውን ማታክብሪ ከሆነ ህግ ብለው ነገር የለም። ይህ ህግ ዋና አላማ እኮ የሰውን ህይወትና ምቾት የመጠበቀ አላማ ነው። ያ እያረግን አደለም በትክክልና፣ በጣም ችግር ውስጥ ነው ያለን። ስለዚህ በህግ አምላክ ምንድነው የሚፈልገው? ምድነው ማድረግ የሚፈልገው? በህግ አምላክ የዘመቻ ስራ አይደለም። በህግ አምላክ ረዥም ጊዜ የቆየ ችግር ነው። የህግ ጥያቄ፣ የፍትህ ጥያቄ ኢትዮጵያ ውስጥ በጣም ረዥም ጊዜ የቆየ ችግር ነው። በየጊዜው ደግሞ እየተቦረቦረ እየሄደ ያለ ችግር ነው። ዘርፎ መጀመሪያ ይህን መቋቋሙ እንዴት እናቆሙ? እኔ ምን ብዬ አስባለሁ፣ አንዱ ልናቆምበት የምንችለው ህግ ላይ ያለን አመለካከት፣ ህግ ላይ ያለን ትኩረት ትንሽ እንዲቀየር ማድረግ አለብን ነው። አሁን ይሄ በዘመቻ ለምሳሌ ኮራፕሽን እንዋጋለን፣ ሁሉም ነገር ወደ ኮራፕሽን በሚል አይነት የህግ አገዛዝ ሊሰፍን አይችልም። ሰው ምንድን ነው ማድረግ አለብን? መጀመሪያ አሁን ያለንበት ሁኔታ አንድ ስታንድ ማድረግ አለብን፣ መረዳት አለብን፣ ችግራችን ማለት ነው። አሁን ከምናያቸው ችግሮች የትኞቹ ናቸው በህግ ሊቀረፉ የሚችሉት የትኞቹ ናቸው በሃይማኖት ትምህርት ሊቀረፉ የሚችሉት? የትኞቹ ናቸው በሞራል ትምህርት ሊቀረፉ የሚችሉት? ምክንያቱም በተለያየ መንገድ ነው የተለያዩ ችግሮች የተለያየ መንገድ ይቀረፋል። እና የህግ ሚና እዚህ ላይ ምንድን ነው የሚለውን ለማሳየት ነው የሞከርኩት። እና ለምንድን ነው ህግ ለእኔ ኢንትረስት ያደረገኝ አንድ የህግ ባለሙያ ላይ፣ ሁለተኛ ደግሞ ህግ የሁሉም ነገር መሰረት ነው ብዬ አስባለሁ። ማለት በህይወት ለመቆየት ህግ ያስፈልጋል። ተንቀሳቅሰው ለመስራት ህግ ያስፈልጋል። በሰላም ለመኖር ህግ ያስፈልጋል። ስለዚህ ሰላምና ነው ህይወትሽን ማስጠበቅ ካልቻልሽ ሌላ ነገር መስራት አንችልም፣ እንደ ሶሳይቲ መቀጠል አንችልም። ስለዚህ መሰረቱ ህግ ስለሆነ ህግ ላይ ትንሽ ስራ መስራት ቢቻል ህግ ላይ ያለን አመለካከትን ህግን ማክበር የምንችልበት አጋጣሚ ደራጀት ብንችል አይ ቲንክ የተሻለ ህይወት የመኖር ድላችን ከፍ ይላል እና ቀስ ብለን እንግዲህ ይሄ ፊልም የተጀመረው ለአንድ ወር ለአንድ ዓመት ለሁለት ዓመት አይደለም ከትቻለ ለሰላሳ ለአርባ ዓመት ሳያቋርጥ ቀጥሎ በሰው ጭንቅላት ውስጥ እየገባ የባህላችን አካል እንዲሆን ነው። እንግዲህ የሚኛት እንግዲህ አቶ ሙልጌታ እንዳሉት መጽሐፍ፣ ፊልም፣ ድራማ አሁን ደግሞ በማህበራዊ ሚዲያ አማካኝነት የሰዎችን አስተሳሰብ መቀየር ሰዎች በዛ ውስጥ እንዲማሩ ማድረግ ያንንም በህይወታቸው ውስጥ እንዲገዙበት ማድረግ ይቻላል ይቻላል። ያንንም ደግሞ ይቻላል ብለው ያደረጉ ሀገሮች አሉ። እንግዲህ አሜሪካን ጨምሮ እንደዚህ አይነት ድራማዎች ይታያሉና፣ ነገር ግን ሕግን በተግባር በመተርጎም ወይም ደግሞ ሕግ እንዲፈጸም በማድረግ የሕግ አስፈጻሚ አካላት ቁርጠኝነት ወሳኝ ነውና፣ እንደው በድራማ ብቻ ይህንን መቀየር ይቻላል ማስተማር ይቻላል ወይ? ምን ሀሳብ አሎት? ይህንንስ እንዲቀየር ለማድረግ በድራማ ብቻ አይቻልም። ሳይሆን መንግስት ቢፈልግም አይችልም። የህግ የበላይነት እንዲሰፍን ኢትዮጵያ ውስጥ ብዙ ነገሮች መቀየር አለባቸው። ይህ ነው እውቀታችን ከፍ ማለት አለበት። ኢትዮጵያ አንድ ሀገር በጣም አዋቂ፣ በጣም ምሁር ህዝብ የተሰበሰበበት ሀገር አይደለም። በጣም ሀብታም ህዝብ የሚኖርበት ሀገር አይደለም። ስለዚህ ድሆች ነን፣ ብዙ አልተማርንም እና ባለመማራችን እና ለሀብ ድሆች በመሆናችን ደግሞ በፍርሃት ነው የምንኖረው። መንግስትን ከእግዚአብሔር ጋር አጠቃቅተን ነው የምናየው። መንግስትን በጣም እንፈራለን። በዚህ ምክንያት መንግስት ይህን ዊክነስ ስለሚያውቅ፣ መንግስትም ከኛ ያወጣ ስለሆነ መንግስት እንደሚፈራ ያውቃል። መንግስት ጉልበተኛ ነው። መንግስት በህዝቡ ላይ ያለው ስልጣን በጣም ከፍተኛ ነው። ለዚህ ነው አየሽ የመጣ መንግስት ቢመጣ ነገሮች እየተቀየሩ የማናያቸው ለዚህ ነው። እኔና አንቺ ዛሬ መንግስት ብንሆን ይህ ነገር እንቀይረዋለን ማለት አይደለም። ስለዚህ ለውጥ መምጣት ያለበት በጣም በዝግታ ነው። ቀስ ብሎ አዝጋሚ የሆነ ለውጥ ላይ ነው መስራት ያለብን ብዬ ነው የማስበው። አሁን ሬቮሉሽን ብታካሄጅ እዚህ ሀገር አብዮት ቢካሄድ የህግ የበላይነት ይሰፍናል ማለት አይደለም አይደለም። ለዚህ ነው አየሽ አሜሪካውያን አሁን ብትያቸው የአሜሪካ ህዝብ ሕጉ ላይ ያለው እውቀት ወይም ስለ ሕጉ ያለው እውቀት በጣም የዳበረው ብዬ የማስበው በሆሊውድ ምክንያት ነው። የተለያዩ ፊልሞች አሉ አሜሪካን ሀገር። የአሜሪካ ሕዝብ መብቱን የሚነግሩት በቀልድ አስመስለው በፊልም በኮሚክና፣ በቁም ነገር፣ በድራማ፣ በፊክሽንና በተለያዩ መንገዶች አርት ያለው አቅም እናውቃል። ሆሊውድ ያለው አቅም እናያለን። አንድ አክተር የሆነ ነገር አወራ ሲባል ምን አይነት ተደማጭነት እንደሚኖረው አሜሪካ ውስጥ እናያለን። ሶ ፊልም አንዱ ነው፣ ከሚደረጉ ነገሮች አንዱ ፊልም ነው። ሌላው ትምህርት ነው። ለምሳሌ የት ዩኒቨርሲቲዎቻችን፣ ሃይስኩሎቻችን፣ በአጠቃላይ የትምህርት ስርዓታችን መቀየር መቻል አለበት። አሁን ትምህርታችን በጣም እየተዳከመ ነው። እዚህ ሀገር የትምህርት ጥራት በጣም ከፍተኛ ችግር ውስጥ የወደቀበት ነው። ትምህርት ቤት ብትሄጂ ኩረጃ ነው። በቃ ኩረጃ እንደ ኖርማል እየተወሰደ ነው። ስለዚህ ፕሮብሌማችን ሰፊ ነው። በሁሉም ፊልድ ነው ችግር ያለብን። ስለዚህ እኔ በዚህ በኩል የተቻለኝን እንደ ግለሰብ አንድ አስተዋጽኦ አደርጋለሁ፣ ሌላ ግለሰብ ደግሞ በሌላ ፊልድ፣ ሌላ ደግሞ በሌላ ፊልድ፣ ከዛ ኮሚኒቲ ሞቢላይዝ ማድረግ ይቻላል ብዬ አስባለሁ። ግራጁዋሊ ይሄ የዘመቻ ሳይሆን ቀስ ብሎ አንድ ቦታ ላይ ስንደርስ፣ ከሀያ ከሰላሳ ዓመት በኋላ ስንደርስ ከዚህ በፊት ከሀምሳ ዓመት በፊት የነበረው ታሪካችን አሁን አውርደ ነው አለ ሸርሽረን፣ ኦልሞስት ልናፈርሰው ነው አይደል? ይሄ አቁመ ማፍረሱን አቁመ መገንባቱን አሁን ብንጀምር ከሰላሳ ከአርባ ዓመት በኋላ ለውጥና ያለን በሚል ተስፋ ነው እየተንቀሳቀስ ያለው። እንግዲህ አቶ ሙልጌታ ይሄንን ለረጅም ጊዜ እቅድ በመያዝ በማህበረሰብ ውስጥ ከሰላሳ ከአርባ ዓመት ለውጥ ለማምጣት በማሰብ ነው። በህግ አምላክን የደረሱት በምን አይነት መልኩ ነው ወደ ማህበረሰቡ ወደ ህብረተሰቡ ለማድረስ የታቀደው? ምን ያህል ክፍሎች አሉት? እንዴትስ አይነት ድራማ ነው? ኦኬ፣ እንግዲህ በህግ አምላክ ምንድን ነው? በጣም ቀላል ነው። የኢትዮጵያ ህግ ስለ ኢትዮጵያ ዜጎች መብት ምንድን ነው የሚያወራው ነው ማህበረሰባችን ወይም ህዝባችን መብቱ እንዲያውቅ ነው የሚፈልገው። ማህበረሰብ ማለት ግለሰብ፣ ማንኛውንም ግለሰብ ያካትታል እና ከግለሰብ ደግሞ የተለያየ ስራ ዘርፍ ያላቸው ወገኖችን ይጨምራል። ዜጋት ያለሽ፣ ፖሊስ ያለሽ፣ አቃቤ ህግ ያለሽ፣ ዳኛ አለ፣ የግል ጠበቃ አለ፣ ማረሚያ ቤት የሚባላል። እነዚህ ተሰባስበ የህግ ስርአት የሚባል ነገር ይፈጥራሉ። ሊጋል ሲስተም ንላል። ይህ ህግ ስርአቱ በተቻለ መጠን ህጉ ህጉ በአንድ በኩል የሚያወራው ነገር አለ። በተግባር እየተገለጸ ያለው ግን ኮምፕሊትሊ ከህጉ ጋር የማይገናኘው። ስለዚህ ህጉና በተግባር የሚደረገው ነገር እንዲመሳሰል ነው እኔ ማስበው ወይም የምፈልገው ምን ማለት ነው? ይሄ ለምሳሌ አንድ ፖሊስ አንድን ዜጋ በህግ መጠየቅ ሲፈልግ፣ ለምሳሌ ማሰር ቢፈልግ ምንድን ነው ህጉ የሚያዘው? አንድ ፖሊስ አንድን ሰው እንዴት ነው ማሰር የሚችለው? ምንድን ነው የሚለው ህጉ? ፖሊስ የሆነ ግለሰብን ማሰር ከፈለገ ምክንያት ካለው ማለት ነው። ምን ምክንያት ሊኖረው ይገባል? ከዛ ሰውዬውን ሲያገኝ የሚያዘውን ሰውዬ ሲያገኝ አቶ ክሌ ወይም ወይዘሮ ወይም ወይዘሪት ክሌ እያሰርኩህ ነው ብሎ መናገር አለበት። የሚያስርበትን ምክንያት ማስረዳት አለበት። ሲያስር የታሰረው ሰው ያለመናገር መብት እንዳለው መንገር አለበት። ያ የሚያዘው ሰው ጠበቃ ማቆም ከፈለገ ጠበቃ የማቆም መብት እንዳለ መነገር አለበት። ጠበቃ ማቆም የማይችል ከሆነ መንግሥት ሊያቆምለት የሚችል መሆኑ ማወቅ አለበት። መጨረሻ የያዥው ፖሊሱ ገብቶሃል ወይ አሁን ያወራሁልህ ነገር መብቶችን ገብቶሃል ወይ ብሎ መጠየቅ መቻል አለበት። ምክንያቱም በማይገባ ቋንቋ ከነገረው ሰውየው ሊገባው አይችልም። ለምሳሌ ፖሊሱ የሚናገረው ቋንቋ ሰውየው የማይናገር ከሆነ ፖሊሱ ሰውየው ሊገባ በሚችል ቋንቋ የማስረዳት ግዴታ አለበት አስተርጓሚ የማምጣት ግዴታ አለበት ነው የሚለው ህጉ እንግዲህ ይሄ ህጋችን ስንት ሰው ነው የኢትዮጵያ ህግ እንደዚህ አይነት መብት ለዜጎች እንደሰጠ የሚያቅ ስንት ፖሊስ ነው ይሄ ምንድነው ህጋዊ ግዴታ ፖሊስ ላይ እንደሚያስቀምጥ የሚያቅ እዚህ ሀገራችን አንድ ፖሊስ መጥቶ ሲያስርሽ ለምንድን ነው የምታስረኝ ብለሽ ስጠይቂው እዛ ፖሊስ ጣቢያ ስትሄድ ይነገርሃል ነው የሚልሽ ያውም ናይስ ከሆነ ፖሊሱ ማለት አዘርዋይስ ሌላ ጣጣ ሊመጣብሽ ይችላል በየመንገዱ ልደበደቤ ትችላለች ለምን ተጠየቅ ብሎ የሚቆጣው ፖሊስ አለ እና እንደዚህ የሆነው ለምንድን ነው ፖሊሱ የዜጋውን መብት ስለማያውቅ ነው ወይም ዜጋው ራሱ የራሱ መብት ትክክል አውቆ መብቱን ዲፌንድ ስለማያደርግ ነው ምናልባት ሁለቱም ሊሆን ይችላል ምክንያቱ ስለዚህ ፖሊሱ እንዲያውቅ ቢደረግ ዜጋውም መብቱን እንዲያውቅ ቢደረግ ሌላውም አቀቤ ህጉም ዳኛውም ይሄ መብት እንዳለ ብናስታውሳቸው እና ከዛ ሲሪየስሊ እንዲወስዱት ብንጎተጉታቸው ምናልባት በጊዜ የተሻለ ግንዛቤ አዳብረን ሁላችን የምንከባበርበት ሰዓት ተፈጥሮ ህግ እሱ የሚያደርገውን ሁሉም ሰው እኩል ነው በህግ ፊት የሚለውን ነገር አቀቤ ህግ ይሁን ዳኛ ይሁን የግል ጠበቃ ሁሉም የስራ ክፍፍል ነው ያለው እንጂ በህግ ፊት ሁሉም እኩል ነው እና እኩልነት በጣም ኢምፖርታንት ኮንሰፕት ነው። የህግም የፍልስፍናም የሞራልም ኮንሰፕት ነው። ስለዚህ እኩልን ከተባለ ለምንድነው ፖሊስ በዜጎች ላይ ያን ያህል ጉልበት ያለው? እኩል ከተባለ ለዚህ አይደል እንደ የህግ አገዛዝ የተባለው ለዚህ አለ አይደል እንደ ፖሊሱ አቃቤ ህጉም ይና ጠቅላይ ሚኒስትሩም ተራውም ሰው በህግ ስር ናቸው የሚባለው ለዚህ አይደል እንደ ለምንድነው መንግስት ኛ ጉልበተኛ የሆነው የሚለውን ነገር በዚህ መልኩ ስህተት ነው፣ በተግባር እየኖርን ያለ ነው ከህጉ ጋር በጣም ይጋጫል። ስለዚህ ህጉ በሚጠይቀው መንገድ መኖር ስንጀምር ነው የህግ የበላይነት ሰፈነ ሊባል የሚችለው እና የህግ የበላይነቱን አስፍነን እኩልነታችንም ለማረጋገጥ ሁሉም ሰው በህግ ስር እንዲተዳደር ለማድረግ ከወዲሁ በትንሹም ቢሆን ብንጀምር እና የህግ ግንዛቤ እየሰፋ እየሰፋ እየሰፋ ሶሳይቲውን ሲያጥለቀልቅ አንድ ቀን የሆነ መሰረታዊ ለውጥ ያመጣል ብለን እንጠብቃለን ብዬ በትፋ ማድረግ ነው። እንግዲህ እኔ እየተጓዝኩ ያለት በዚህ በህግ አምላክ የፊልም ጽሑፍ ላይ ወይም በህግ አምላክ የቴሌቪዥን ድራማ ላይ የእርስዎ ተሳትፎ ምንድን ነው? አዎ እንግዲህ በህግ አምላክ በፍርድ ቤት ቀርበው በታዩ ጉዳዮች ላይ ወይም ታይተዋል ተብሎ በሚታሰበው ኢማጂነሪ ወይም የፈጠራ ጉዳዮች ላይ የተገነባ ፊልም ነው። ሰው የእኔ ስራ ምንድነው? መጀመሪያ ታሪኩን እኔ ነኝ የጻፍኩት ማለት የህግ ጥያቄዎችን አንስቼ የህግ መልስ የሰጠውት እኔ ነኝ። ሶ መናገር የምንፈልገውን ታሪክ እኔ ጻፍኩት። ያ ታሪክ አበባቻ ፕሮዲስ አደረገው። ፕሮዲስ የፕሮዲሰር ስራ እሱ ሰራ ማለት ነው። እኔ የጸሐፊነት ስራ ሰራ። እኔ ደራሲ ይባላለሁ። ፕሮዲሰር ይባላል። ከዛ ሰለሞን ፈለቀም ይባል ዳይሬክተር አለ። እሱ ደግሞ ፊልሙን ዳይሬክት ያደርገዋል፣ ወደ ፊልምነት ይቀይረዋል ማለት ነው። ከዛ የፊልም ፕሮዳክሽን ካምፓኒ ደግሞ አለ። የፊልም ፕሮዳክሽኑ ስራ ይሰራል። ሶ የኔ ኃላፊነት የደራሲ ወይም የስክሪፕት ራይተር ኃላፊነት የወሰድኩት ይህንን የስክሪፕት ጽሁፍ ከጻፉት በኋላ ስክሪፕቱ ወደ ትወና ወይም ደግሞ ተዋንያኖቹ ሲሰሩት ወደዛ የተቀየረ የተስተካከለ በሌላ ሰው የተነካካ ነገር አለ ወይስ በቀጥታ በርሶ ጽሁፍ በርሶ ቃላት ተጻፉ ስክሪፕት ነው የሚተወነው? አሁን ኖርማሊ እንዴት ነው የሚደረገው? እኔ ጻፍኩት አይደለ፣ ፕሮዲሰሩ እና ዳይሬክተሩ ባሉበት ተገናኝተን ስብሰባ ይጠራል ምንሷን አንበው ይመጣሉ ስክሪፕቱን። ከዛ ሶስታችንም ይሄ ስክሪፕት ወደ ፊልም እንዴት ነው ሊቀየር የሚችለው በሚለው ላይ ውይይት እናደርጋለን እና ለምሳሌ ከፊልም ጋር የማሄድ ነው ነገር ካለው ሲን ወይም ኤፒሶድ ወይም ካራክተር ወይም ምን እሱ ይተቻል ማለት ነው። ዳይሬክተሩ ይሄ ነገር በዚህ መልክ ሊቀርብ አይችልም፣ ይሄ ነገር ቢቀር፣ ይሄ ነገር ቢቀየር፣ ቢስተካከል፣ ቢጨመር፣ ቢቀነስ የሚሉ ውይይቶች ይካሄዳሉ። ከዛ መጨረሻ ደረጃ በተስማማንበት እንስማማለን። አንድ ቦታ ላይ ኦኬ፣ ይሄኛ ቢቀር ጥሩ ነው፣ ይሄኛ ቢጨመር። ይሄ ሁሉ የሚባለው ግን መሰረታዊ መለክቱ ሳይቀየር ማለት ነው። አይቀየርም፣ ይዞ አይቀየርም። ፕሮሰሱ፣ የህግ ፕሮሰሱ እንዳለ አይነካም። ግን ለፊልም መልክ በፊልም መልክ ሲቀርብ ሰው ስቶሪውን ሊከታተል በሚችልበት መንገድ ደስ ብሎት ኢንተርቴንድ እየሆነ ድርቅ ያለ ሳይሆን ለስለስ ባለ መንገድ ተመልካቹ የተመልካቹን አቅም ባገናዘበ በጣም በጣም ኮምፕሊኬትድ የሆነ ፕሮሰስ ነው ሲሆን በጣም ከባድ ነው። ስለዚህ እርስዎ ምርምር ያደረጉበት በእርስዎ የህግ እውቀት ልክ ተመራመሩበትን ጨምሮ በሚገባ በዚህ ድራማ ውስጥ ሀሳቤ ይተላለፋል ብለው ያምናሉ? አይሁድ ሰባ ፐርሰንት ሌል ይችላለሁ ምክንያቱም ሳልወድ ማጣቸው ነገሮች አሉ። ለምሳሌ ዳይሬክተሩ ካልፈለገ አይሆንም። ይሄን ማስተላለፍ አልችልም ማስተላለፍ አልችልም ማለት ይሄ በፊልም መግለጽ ከባድ ነው። ወይም ደግሞ ይሄ ኦዲየንሱ አይገባውም፣ ይሄ ይሰለቻል፣ ይሄ በጣም ተንጓተተ፣ ይሄ ተደጋገመ፣ ይሄ በሚሉ ነገሮች የሚጠፉ እኔ ቢኖሩ ብዬ ማስባቸው ግን አይኖሩም ተብለው የተጣሉ ነገሮች ይኖራሉ። ይሄ የቴሌቪዥን ድራማ መቼ ይጀመራል? በየትኛውስ ቴሌቪዥን ላይ ነው የሚቀርበው እንዲሁም ደግሞ ለምን ያህል ጊዜ ይቆያል የሚለውን ቢነግሩን እና በሱ ብንሰናበት። ቴሌቪዥኑ በአርትስ ቲቪ ነው የሚቀርበው እና በአንድ ወር ጊዜ ውስጥ ይቀርባል ተብሎ ይጠበቃል። በትክክል ቀኑን አልተነገረኝም አላውቀውም። እስካሁን ሬዲዮ ያደረግነው አንድ ሲዝን ሙሉ ተሰርተው አልቀዋል። አንድ ሲዝን ሀያ ኤፒሶዶች አሉት። ሀያ ኤፒሶዶቹ እያንዳንዱ ከአርባ እስከ አርባ ስድስት ደቂቃ ይረዝማል በስክሪፕት ደረጃ ተጽፎ ያዘጋጀው የስምንት ሲዝን ስክሪፕት ሬዲ ነው። አንዱ ሲዝን በየሳምንቱ አንዳንድ ጊዜ ነው የሚታየው። አንዳንድ ኤፒሶድ ሶ ሀያ ኤፒሶድ ነው የመጀመሪያው ሲዝን። ስለዚህ ሀያ ሳምንት ይፈጃል። ሀያ ሳምንት ማለት ወደ አምስት ወር ነው እና አምስት በስምንት ላባዛ ብቺ ወደ አርባ ወር ወራት ያህል ለምሳሌ ሳይቆም ቢቀጥል ማለት ነው። ስለዚህ አርባ ወራት ማለት ከሶስት አመት በላይ ይታያል ተብሎ ይጠበቃል ማለት ነው ሰው ከወደደ በጣም አመሰግናለሁ። የባለሙያ መምህር አቶ ሙሉጌታ አረጋዊ ጽዮን አንችንም፣ እንግዳሽንም አቶ ሙልጌታ አረጋዊንም እናመሰግናለን። አድማጮች የዚህን ቃለ ምልልስ ሙሉን በነገ ዕለት በዌብሳይታችን ላይ እንዲሁም በተለያዩ የማህበራዊ መገናኛ ገጾቻችን ላይ ማግኘት ትችላላችሁ። የተከበራችሁ አድማጮች ለምሽቱ የያዝናቸውን ዝግጅቶች አጠናቀን ልንሰናበታችሁ ጥቂት ደቂቃዎች ይቀሩናል። የመጨረሻ የሙዚቃ ግብዣችንን እናስደምጣችሁ። ሰይፉ ዮሀንስ ቆየት ያለ ዜማ ነው መች ደርሼ ይላል እየታገኘሹ ሲሆን ትጠይቀኛለች፣ አጠይቀኝኝ ብዬ በጉጉት እየጠበኩች ነበር። በጣም የቆየ ዜማ ነው። ልክ ነው ሊሊ፣ እንዲያውም ብዙ ሰው በሙዚቃ የተቀነባበረውን ዜማ ነው የሚያውቀውና የምስልና ድምጽ አቀናባሪያችን ግርማ ደገፋው ነው ለእሁድ ምሽት አድማጮች ይሁንልኝ ብሎ የመረጠልን። በእሱ ስም አድማጮቻችንን ጋብዘናል ወደ ሙዚቃው። Irake, rocă și pe tub că la ta Pe grime ce de rișe Pe Allo Al

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ስመኝሽ የቆየንን በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እንሰናበታችኋለን። ሰላም በደናደሩ